በመጀመሪያም ርዕሰ ዜናዎቹ የተባበሩት መንግስታት ድርጅት በሶማሊያ ላይ የጣለውን የመሳሪያ ማዕቀብ እስከ መጪው መጋቢት ወር ማንሳቱን አስታወቀ። ወደ ኤርትራና ሶማሊያ መሳሪያዎች መግባታቸውን እንዲሁም በሁለቱ ሀገሮች በኩል የጦር መሳሪያ መተላለፉን ግን ኮንኗል። ቱኒዚያ ውስጥ አንድ የተቃውሞ ፖለቲከኛ ዛሬ በ16 ጥይት ህይወታቸው ማለፉ የህዝብ ቁጣ አስከተለ። ገዢው ኢናህዳ ፓርቲ የሞሐመድ ብራሂሚን ግድያ አውግዟል። አንዲት ከተማ ውስጥ ግን በቁጣ የወጣው ህዝብ የፓርቲውን ጽሕፈት ቤት በእሳት አጋይቷል። ስፔን ውስጥ በባቡር አደጋ የሰባ ሰባት ሰዎች ህይወት ጠፋ። ከመቶ አርባ በላይ ተጎድተዋል። መንግስት የሶስት ቀናት ብሔራዊ ሀዘን አውጇል። ዜናው በዝርዝር የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ሶማሊያ ላይ የጣለውን የመሳሪያ ማዕቀብ ማላላቱ ተገለጸ። አስራ አምስት አባላት ያሉት የጸጥታው ምክር ቤት ይህን ውሳኔ ትናንት ያሳለፈው የመቀድሾ መንግስት የጦር መሳሪያዎችና ወታደራዊ ቁሳቁሶችን በመግዛት አቅሙን እንዲያጠናክር መሆኑን የጀርመን የዜና ወኪል ከኒውዮርክ ዘግቧል። ከጎርጎሮሳዊው 1990 ዓ ም አንስቶ የመሳሪያ ማዕቀብ የተጣለባት ሶማሊያ አሁን እስከ መጪ ጎርጎሮሳዊ ዓመት 2014 መጋቢት ወር ድረስ የጦር መሳሪያዎችና ወታደራዊ ቁሳቁሶችን መግዛት ከመንግስታትም የቴክኒክ ድጋፍና ስልጠና ማግኘት ትችላለች። የሶማሊያ ምክር ቤት አባል ሁሴን ባንቱ እገዳው መነሳቱ መንግስታቸውን እንደሚያጠናክር እምነታቸውን ገልጸዋል። መሳሪያ ከሌለ ፖሊስ ጂ ሶስት አውቶማቲክ ጠመንጃ ነው ያለው እንዴት አድርጎ አገራችንን ያድናል? መንግስታችን እንዲጠናከር ታንኮች፣ ተዋጊ ጄቶችና የጦር ሄሊኮፕተሮች ያስፈልጉናል። መንግስት ከተዳከመ የቦምብ ጥቃቱ ይቀጥላል። አነስተኛ መሳሪያዎች ሶማሊያን ከአሸባሪዎች ሊያድኗት አይችሉም። አሸባሪ እንኳን ቢያጠቃህ ኤኬ 47 ጠመንጃህን ይዘህ አፍጥጠህ ከማየት ውጭ አማራጭ የለህም። ጠመንጃው ሊታደግህ አይችልም። ምክር ቤቱ በውሳኔው እንዳመለከተውም የመቀድሾ መንግስት ማንኛውንም አይነት መሳሪያ ለመግዛት ሲዘጋጅ ከአምስት ቀናት አስቀድሞ ለማዕቀብ ኮሚቴው ማሳወቅ ይኖርበታል። በተያያዘ ዜናም የጸጥታው ምክር ቤት በኤርትራና በሶማሊያ ላይ የተጣለውን የጦር መሳሪያ ማዕቀብ በመጣስ ወደ እነዚሁ ሀገሮች የጦር መሳሪያ የሚላክበትን ድርጊት ታውግዟል። በተመሳሳይም እንዲሁ በሶማሊያና ኤርትራ በኩል የጦር መሳሪያ ማስተላለፍንም ኮንኗል። ሁለቱም ሀገሮች በምክር ቤቱ የመሳሪያ ማዕቀብ የተጣለባቸው ሲሆን፣ ትናንት ግን የቆየው የሶማሊያ ማዕቀብ ለተወሰኑ ጊዜያት እንዲላላ ተወስኗል። ቱኒዚያ ውስጥ አንድ የተቃውሞ ፖለቲከኛ ዛሬ ከተገደሉ በኋላ በርካቶች ለተቃውሞ አደባባይ መውጣታቸውን ሮይተርስ ዘገበ። ከቤታቸው ፊት ለፊት ከአካል ጉዳተኛ ልጃቸው ጋር ሆነው ሳለ ባልታወቁ ሰዎች በተተኮሰ 16 ጥይት ነው መሀመድ ብራሂሚ ዛሬ ሕይወታቸው ያለፈው። ገዳዮቻቸው ወዲያው በሞተር ብስክሌት ከአካባቢው መሰወራቸውም ተገልጿል። በግድያው የተቆጡ ወገኖች ሲዲቦዚድ በተሰኘች ከተማ የሚገኘውን የገዢው ኢናህዳ ፓርቲ ጽፈት ቤትን በእሳት ማጋየታቸውን ዘገባው ጨምሮ ጠቅሷል። ብራሂሚ ገዢውን ፓርቲ የሚተቹና ለአገሪቱ አዲስ ህገ መንግስት የሚያረቀው ኮሚቴ አባል ነበሩ። ኢናህዳ ፓርቲ ግድያውን አጥብቆ አውግዟል። በያዝነው ዓመት ብቻም አገሪቱ ውስጥ የተቃውሞ ፖለቲከኛ ሲገደል ሞሐመድ ብራሂሚ ሁለተኛው መሆናቸው ነው። ባለፈው የካቲቶር የሹኩሪ ባላይድ ግድያ በአገሪቱ የከፋ መጽ መቀዝቀሷ አይዘነጋም። ሁለቱም ሟቾች የለዘብተኛው ብሔራዊ ፓርቲ አባላት ነበሩ። ነገ አርብ ሕይወታቸውን ላጡት መሐመድ ብራሂሚ የሀዘን ቀን እንዲሆን ታውጇል። ስፔን ውስጥ ትናንት በደረሰ የባቡር አደጋ የሰባ ሰባት ሰዎች ህይወት ጠፋ። መንግስት የሶስት ቀናት ብሔራዊ ሀዘን አውጇል። በአደጋው ከአንድ መቶ አርባ በላይ ሰዎችም ከባድና ቀላል ጉዳት ደርሶባቸዋል። የቴክኒክ ችግር እንዳልነበረው የተገለጸው ከማድሪድ ፌርሎ ወደ ተሰኘችው የስፔን ሰሜናዊ ግዛት ሲጓዝ የነበረው ባቡር ለአደጋ የተጋለጠው በነበረው ፍጥነት ምክንያት መሆኑ እየተነገረ ነው። የባቡሩ ኩባንያ ከጉዞ አስቀድሞ ተገቢው ቴክኒካዊ ፍተሻ እንደተደረገለት በማመልከት ባቡሩ የጥገናም ሆነ የቁጥጥር ጉድለት እንዳልነበረው ነው ያመለከተው። ባቡሩ ለሃይማኖታዊ አመታዊ በዓል ወደ ሳንዲያጎ ደ ኮምፖስቴላ ከተማ ይጓዙ የነበሩ ተጓዦችን ጭኖ የነበረ ሲሆን በከተማዋ የሚካሄደው ክብረ በዓልም በአደጋው ምክንያት መሰረዙን የከተማዋ ከንቲባ ገልጸዋል። በእርግጥም የሚከናወን የበዓል ስርዓት እንደማይኖር ግልጽ ነው። በዚህ ፈንታ የአደጋው ሰለባ የሆኑ ቤተሰቦች እርዳታ የሚያገኙበትን ሁኔታ አመቻችተናል። አውሮፓ ውስጥ በቅርቡ ከደረሱ ከባድ የባቡር አደጋዎች የስፔኑ የትናንት አጋጣሚ አንዱ ሲሆን ከሁለት ሳምንታት በፊትም ደቡባዊ ፓሪስ ፈረንሳይ ውስጥ በባቡር አደጋ ስድስት ሰዎች ሲሞቱ ሰላሳ ተጎድተዋል። ይህ ዶይቼ ቬለ ነው። የደቡብ ሱዳን ፕሬዝደንት ሳልቫኪር የካቢኔ አባላቶቻቸውን ካባረሩ ከሁለት ቀናት በኋላ አዲስ መንግስት ለማዋቀር ምክክር ጀምረዋል። የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ማያን ማኮል ምን ያህል ጊዜ እንደሚፈጅ ባይገልጹም ኪር ከመንግስት ምስረታው አስቀድሞ በጉዳዩ ላይ መማከር እንደሚሹ ለፈረንሳይ የዜና ወኪል አመልክተዋል። ቀጣዩ የመንግስታቸው መዋቅርም አስራ ዘጠኝ ሚኒስትሮች ብቻ እንደሚኖሩት ተገልጿል። ቀደም ሲል ሀያ ስምንት ሚኒስትሮችን ያሰናበቱት በዛሬው ዕለትም ዋና ከተማ ጁባ በጸጥታ ኃይሎች ተጥለቅልቃና ተረጋግታ መዋሏ ተገልጿል። ሳልቫኪር ከወሰዱት እርምጃ በኋላም የአፍሪቃ ህብረት፣ ካናዳ፣ ኖርዌይ ስዊትዘርላንድ ብሪታንያ እና ዩናይትድ ስቴትስ በጋራ ባወጡት መግለጫ ደቡብ ሱዳን መረጋጋትን ለመጠበቅና የኃይል ተግባርን ለማስወገድ አስፈላጊውን እርምጃ እንድትወስድ አሳስበዋል። የአውሮጳ ሕብረት በበኩሉ ሁሉም ወገኖች እንዲረጋጉ በማሳሰብ የፖለቲካ ልዩነታቸውን በውይይት እንዲፈቱ ጠይቋል። በገዢው ፓርቲ መካከል የስልጣን ሽኩቻ መኖሩን የጠቆሙት ዘገባዎች በተለይ በፕሬዝዳንት ኪርና በጎርጎሮሳዊ 2015 ዓ ም ለፕሬዝዳንትነት ለመወዳደር የሚሹት ምክትላቸው ሪክ ማቼር መካከል ሁኔታው ጎልቶ መውጣቱን ያመለክታሉ። የግብጽ ጦር ኃይል አዛዥ ለአርብ ተቃውሞ ሰልፍ ሕዝብ እንዲወጣ ከጠሩ በኋላ የሙስሊም ወንድማማቾች ፓርቲ ዛሬ ያንን የሚቃወም ሰልፍ መጥራቱ ውጥረት ማንገሱ እየተነገረ ነው። ፖሊስ አርብ ዕለት በርካታ ህዝብ ሰልፍ ይወጣል ብሎ በመገመት የተጠናከረ ኃይል ለማሰማራት ማቀዱን አስታውቋል። ተፈላጊው የሙስሊም ወንድማማቾች ፓርቲ መሪ መሐመድ ባዲ በጽሁፍ ባወጡት መግለጫ ግብፃውያን በሰላማዊ መንገድ የሙርሲን ከስልጣን መወገድ በመቃወም ለነጻነትና ለፍትህ እንዲቆሙ ጥሪ አድርገዋል። የአርብ ዕለቱን ሰልፍ የጠሩት የግብጽ ጦር ሀይል አዛዥ አብደልፈትህ አልሲሲ ህዝቡ ሽብርተኝነትን እንዲዋጉ ስልጣን እንዲሰጣቸው ጠይቀዋል። ከሙስሊም ወንድማማቾች ፓርቲ መሪዎች አንዱ ሞሐመድ ኤልበልታጊ የጀኔራሉ ጥሪ የእርስ በርስ ጦርነት ጋባዥ ነው ሲሉ አውግዘዋል። የጦር ኃይሉ የበላይ አልሲሲ ወታደራዊውን መፈንቅለ መንግስት ፍትሐዊ ለማድረግ የእርስ በእርስ ጦርነት ነው የጋበዙት። እሳቸው ወደ አገር መሪነት ከፍ ብለዋል። ይፋዊው ፕሬዝደንት፣ ምክትል ፕሬዝደንቱና መንግስት በአጠቃላይ አሻንጉሊቶች ናቸው። ይህ በእንዲህ እንዳለም በጊዜያዊ ፕሬዝደንት አድሊ ማንሱር የተመራው የግብጽ ከፍተኛ የመከላከያ ምክር ቤት ለህዝብ ደህንነት ስጋት የሆኑ ያላቸውን አሳደው በማደን ለፍትህ እንደሚያቀርብ ዝቷል። የቶጎ ባለስልጣናት ዛሬ የሚካሄደው ምክር ቤታዊ ምርጫ ተጭበርብሯል ሲል የዘገበ ራዲዮ ጣቢያ ዘጉ። ቶጎ ሁለት ጊዜ ከተሸጋገረ በኋላ በዛሬው ዕለት ምክር ቤታዊ ምርጫ እያካሄደች ነው። ተቃዋሚዎች ድርጊቱን በመቃወም በርካታ ወጣቶች ጎዳና መውጣታቸውን ገልጸዋል። ሌጀንድ ኤፍ ኤም የተሰኘውን ራዲዮ ጣቢያ ባለስልጣናት መዝጋታቸውን እንደ ሰሙ ያመለከቱት ቶጎን እና ድን የተሰኘው የተቃዋሚዎች ህብረት ቃል አቀባይ ዜውስ አዲያቮን መንግስት የሀሰት ዘገባ ቀርቧል ባይ እንደሆነ ለአዣንስ ፍራንስ ፕሬስ ገልጸዋል። እርምጃውን በመቃወም በዋና ከተማ ሎሜ ከራዲዮ ጣቢያው ፊት ለፊት በርካቶች ተቃውሟቸውን እየገለጹ እንደሆነ ያመለከተው ዘገባ አስለቃሽ ጭስ እንዳልተተኮሰባቸውና የአመፅ እንቅስቃሴም እንዳልታይ አመልክቷል። ከዛሬ ስምንት አመታት በፊት የተካሄደው ምርጫ በደም አፋሳሽ አመጽ የተጠናቀቀ ሲሆን በጎርጎሮሳዊ 2007ና 2010 ዓ ም የተካሄደው በአንጻሩ አዎንታዊ እርምጃዎች እንደታዩበት ነው የተገለጸው። የዛሬው ምርጫ አገሪቱ ወደ ዴሞክራሲ የምታደርገውን ሽግግር መፈተሻ እንደሚሆን እየተገለጸ ነው። ይህ ዶችቨለ ነው። ዜናውን ለማጠቃለል ርዕሰ ዜናውን በድጋሚ እንሆ የተባበሩ መንግስታት ድርጅት በሶማሊያ ላይ የጣለውን የመሳሪያ ማዕቀብ እስከ መጪው መጋቢት ወር ማንሳቱን አስታወቀ። ወደ ኤርትራና ሶማሊያ መሳሪያዎች መግባታቸውን እንዲሁም በሁለቱ ሀገሮች መካከል የጦር መሳሪያ መተላለፉን ግን ኮንኗል። ቱኒዚያ ውስጥ አንድ የተቃውሞ ፖለቲከኛ ዛሬ በ አስራ ስድስት ጥይት ህይወታቸው ማለፉ የህዝብ ቁጣ አስከተለ። ገዢው ኢናህዳ ፓርቲ የሞሐመድ ብራሂሚን ግድያውን አውግዟል። አንዲት ከተማ ውስጥ ግን በቁጣ የወጣው ህዝብ የፓርቲውን ጽህፈት ቤት በእሳት አጋይቷል። ስፔን ውስጥ በባቡር አደጋ የሰባ ሰባት ሰዎች ህይወት ጠፋ። ከመቶ አርባ በላይ ተጎድተዋል። መንግስት የሶስት ቀናት ብሔራዊ ሀዘን አውጇል። ዜናው በዚሁ አበቃ።